አንድ የግል ተወዳዳሪ አቤቱታ ምክንያት ምርጫ ቦርድ ያቋረጠው የነገሌ ምርጫ ዛሬ ተካሂዷል። አቶ አማኑኤል ብርሃኑ የነገሌ የምርጫ ክልል አስተባባሪ፣ የምርጫው ሂደት በሰላሳ የምርጫ ጣቢያዎች መከናወኑን ለአሜሪካ ድምፅ ገልጸዋል። በምርጫው ከ150 በላይ የምርጫ ታዛቢዎች ተሳትፈዋል ብለዋል። ገልሞ ዳዊት ዝርዝር ዘገባ አለው። በኢትዮጵያ የምርጫ ቦርድ ከሐምሌ 14 ወደ ነሐሴ 1 የተላለፈው የነገሌ ምርጫ ክልል ምርጫ ዛሬ ተከናውኗል። ወጣት አማኑኤል ብርሃኑ የምርጫ ክልሉ አስተባባሪ ነው። አጠቃላይ ምርጫው በጥሩ ሁኔታ እየተካሄደ ነው። የግልጩ ተወዳዳሪ ባቀረቡት ቅሬታ መሰረት ግልጽ ለማድረግ ያህል ምርጫ ቦርዶ አስተላልፎ ነበር። አሁን በመልካም ሁኔታ ህዝቡም በተረጋጋ ሁኔታ በጸጥታውን ጉዳይ በመልካም ሁኔታ እየተካሄደ ነው። ከጠዋቱ አስራ ሁለት ሰዓት ጀምሮ ህዝቡ ድምፁን እየሰጠ ነው። በአጠቃላይ መቶ ሰላሳ ዘጠኝ ምርጫ ጣቢያን ያለን ከመቶ ሰላሳ ዘጠኙ መቶ ዘጠኙ አካባቢ ድምፅ ሰጥቷል ሀምሌ አስራ አራት ላይ ዛሬ ላይ ደግሞ የቀሩት ወደ ሰላሳ ምርጫ ጣቢያዎች ድምፅ በመስጠት ን ያሉት ኦልሞስት ወደ አጠቃላይ መቶ ሀምሳ ሺህ አካባቢ ነበር ከመቶ ሰላሳ ዘጠኝ ጣቢያዎች ላይ የተመዘገበው ድምፅ ሰጪ ማለት ነው። አሁን ወደ ሀያ ስምንት ሺህ አካባቢ ድምፅ ሰጪዎች አሉ ተብሎ ነው የሚገመት ወጣት አማኑኤል በሐምሌ 14 የምርጫ ቀን የ30 የምርጫ ጣቢያዎች የምርጫ ሂደት የተሰረዘው በአካባቢው በግል ሊወዳደሩ የነበሩ የግል ተወዳዳሪ ስማቸው የምርጫ ወረቀት ላይ ባለመኖሩ አቤቱታ ካሰሙ በኋላ መሆኑን አስታውሰው የተወዳዳሪ የፖለቲካ ፓርቲዎች አስተያየት ታክለውበት ምርጫው ዛሬ እንዲከናወን ተወስነዋል ብለዋል። አማኑኤል በዛሬው የነገሌ ምርጫ ሁለት የፖለቲካ ፓርቲ እጩዎችና አንድ የግል ተወዳዳሪ በውጭነት መቅረባቸውን ከ150 በላይ ታዛቢዎችም በ30 የምርጫ ጣቢያዎች ላይ መሰማራታቸውን ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ